ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲ አሞልታለች፣ መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ በምሽቱ የጋቢና ጉዞ በሶማሊያ ክልል የተከሰተው አጣዳፊ ተቅማጥና ትውከት በሽታ ከቁጥጥር የወጣ አይደለም ሲል የኢትዮጵያ መንግስት ያወጣውን መግለጫ ይዘናል። ሶማሌ ክልልን በምንወስድበት ሰዓት ተመሳሳይ ነው። ከውሃ መበከል ጋር ተያዘ ችግር ነበረ። እሱን የፌደራል ጤና ጥበቃ ሚኒስትር መስሪያ ቤት ባለሙያ በመላክ የቴክኒክ ድጋፍ በማድረግ ከክልሉ ጋር በመሆን መቋጠጥ ችለዋል። በሌላ ዜና ከየመን በጅቡቲ በኩል ወደ 150 የሚጠጉ ስደተኞች ለኢትዮጵያ ተላልፈው ተሰጡ ሲሉ የአይን ማኝ ቢገልጹም የዓለም አቀፉ የፍልሰት ድርጅት አይኦኤም ያለፈቃዳቸው አልተመለሱም ብሏል። አስገድዶ መመለስ ቢሆን ኖሮ የመንግስት እንጂ የዓለም አቀፍ የፍልሰተኞች ድርጅት አይሆንም ነበር። ከመቀሌ ደግሞ አንድ የስራና የቴክኖሎጂ ፈጣሪን ይዘናል። ቆሻሻን የኃይል አማራጭ የኃይል ምንጭ እንዲሆን የሚያስችል ስራ የሰራ የፈበረከ ኢትዮጵያዊን አሳፍረናል። ይሄ በእጅ የሚሰራው ሃይድሮሊክ ፕሬስ ስራው ምንድን ነው? የተለያዩ ቆሻሻዎች እንደነ ወረቀት፣ ይሄ ስጋቱራ፣ የእንጨት ፍቅፋቂ፣ የደቃቃ ክሰሎች፣ የተለያዩ ይሄ የደረቅ ቅጠላ ቅጠሎች፣ እነዚህን በመሰብሰብ ወደ አማራጭ ኃይል የሚቀይር ማሽን ነው። ተጨማሪ ዘገባም ይኖረናል። ባለፈው ሳምንት ማብቂያ ያረፉትን የኩባ መሪ ፊደል ካስትሮን ኢትዮጵያውያን የፊታችን እሁድ ሊያስቡ እየተንቀሳቀሱ ነው። እስከ 60 ሺህ የሚሆን አፍሪካውያን ተምረዋል አፍሪካ ኩባ ውስጥ የልጅ አህጉራት አልጨምር ማለት ነውና፣ ሁሉም ስሜቱ የነበረው በፊደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር፣ ልዩ ፍቅር ነው ያለን። ደሳቸው በኩባ ከተማሩ በሺዎች የሚቆጠሩ ኢትዮጵያውያን ጋር ቆይታ ይኖረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እንደምናመሻችሁ። የጋቢና ቪኦኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። አንድ መቶ ሃምሳ የሚሆኑ ኢትዮጵያውያን ስደተኞች ከየመን በመርከብ ተጭነው ጅቡቲ ከደረሱ በኋላ በአውሮፕላን ተጭነው ያለ ፍላጎታቸው በዓለም አቀፍ የፍልሰተኞች ድርጅት አይኦኤም አማካኝነት ለኢትዮጵያ መንግስት ተላልፈው ተሰጥተዋል ሲል አንድ በጅቡቲ የሚገኝ ስሙ መናገር ያልፈለገ ወጣት ለአሜሪካ ድምጽ ተናገረ። ወጣቱ አያይዞ የሚለው ስደተኞቹ በኢትዮጵያ ካለው ወቅታዊ ሁኔታ አንጻር ወደ ኢትዮጵያ መመለስ አይፈልጉም ነበር፣ ተገደው ነው ይላል። የዓለም አቀፍ የስደተኞች ድርጅት አይኦኤም የጅቡቲና የየመን ተወካዮች በበኩላቸው ስደተኞቹ ዓለም አቀፍ ወደ ሀገራቸው እንዲመለሱ እንዲረዳቸው የጠየቁ ናቸው እንጂ በዛ መሰረት እየተመለሱ እንጂ አስገድደው የተላኩ አይደሉም ብሏል። አድማጮች የዚህን ዜና ዝርዝር ወደ በኋላ ላይ ይዘን እንመለሳለን። ኩባኖች ላረፉት የቀድሞ አምባገነን መሪያቸው ፊደል ካስትሮ በሀቫና አብዮት አደባባይ አክብሮታቸውን መግለጣቸውን ቀጥለዋል። ከነገ ረቡ ጀምሮ የሟቹ መሪ አስክሬን አመዱ ለሶስት ቀናት ከሀቫና በስተ ምስራቅ ወጣቱ ቤታዊ ፊደል ካስትሮ እንደ አውሮፓውያን አቆጣጠር በ1959 ዓ ም ተዋጊዎቻቸውን ይዘው ሀቫና ላይ ገስግሰው መንግስቱን ወደ ተቆጣጠሩበት ወደ ሲየራ ማዩስትራ ተራሮች አቅጣጫ ይወሰዳል። ዊሊያም ሊ ኦግራዴ የአሜሪካን ዩኒቨርሲቲ የላቲን አሜሪካ የፖለቲካል ፕሮፌሰር ሲሆኑ ስለዚህ ጉዞ ሲናገሩ ጉዞ የካስትሮ አገዛዝ ምዕራፍ መደምደሙን የሚያሳይ ተምሳሌታዊነት እንዳለው ገልጸዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና እኔም መስታወት አደረገው አብረን ከአድማስ እንሻገር እንላችኋለን። ጋቢና በሶማሊያ ክልል የተከሰተው አጣዳፊ ተቅማጥና ትውከት በሽታ ከቁጥጥር የወጣ አይደለም ሲል የኢትዮጵያ መንግስት ለአሜሪካ ድምፅ ሬዲዮ አስታውቋል። በክልሉ ከ1.3 ሚሊዮን በላይ ሰዎች በድርቅ የተነሳ የአስቸኳይ ጊዜ እርዳታ ለበርካታ ወራት ሲደረግላቸው መቆየታቸውን ያስታወቁት የብሔራዊ የአደጋ ስጋትና አመራር ኮሚሽን መሪ አቶ ምትኩ ካሳ የዳይር ዝናብ በሶማሌ ክልል መስተጓጎሉን ገልጸው በክልሉ ተከስቶ የቆየው የኮሌራ በሽታን ለመቆጣጠርም የጤና ጥበቃ ሰራተኞች የተሳካ ስራ መስራታቸውን አስታውቀዋል። ዝርዝሩ መለስካቸው ይዟል። ላለፉት 50 ዓመታት ኢትዮጵያ አጋጥሟት አታውቅም በተባለው ድርቅ በቀደመው ዓመት በታህሳስ ወር ላይ የምግብ እርዳታ ፈላጊ ዜጎች ቁጥር 10.2 ሚሊዮን ደርሶ ነበረ። በ2008 ዓ ም መጨረሻ ላይ ወይም በነሐሴ ወር ላይ የተረጁ ቁጥር 9.7 ሚሊዮን መድረሱን ከመንግስት ከተባበሩት መንግስታት ድርጅት የተለያዩ አካላትና ከሌሎችም የተውጣጣው ቡድን ካደረገው ቅኝት ተነስቶ እንደታወቀ የብሔራዊ አደጋ ቅነሳ ስራ አመራር ኮሚሽነር አቶ ምትኩ ካሳ ለቪኦኤ ተናግረዋል። ባለፈው ሳምንት መጀመሪያ ላይ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ባወጣው ሳምንታዊ መግለጫም የያዘው የተረጆች ቁጥር ይኸው ነው። ሁሉን አቀፍ የሆነው ገምጋሚ ቡድን አሁን በዘጠኝ ክልሎች በአምስሳ አራት ዞኖች በ246 ወረዳዎች መሰማራቱን የገለጹት አቶ ሙትኩ የግምገማ ውጤት ታህሳስ መጨረሻ አካባቢ ይፋ እንደሚደረግ ገልጸዋል። ኮሚሽነሩ ከድርቁ ጋር ተከትሎ በአሁኑ ወቅት አጣዳፊ ትውከትና ተቅማት ወይም አተት የተሰኘ በሽታ በሶማሌ ክልል መከሰቱን አስታውሰው ችግሩ በሀገሪቱ በጠቅላላ የሚከሰትና ከግልና ከአካባቢ ንጽህና አጠባበቅ ጉድለት ጋር የተያያዘ ችግር እንደሆነም ይናገራሉ። በሶማሌ ክልል የተከሰተውን ችግር አስመልክተውም የሚከተለውን ብለዋል። ሶማሌ ክልልን በምንወስድበት ሰት ተመሳሳይ ነው። ከውሃ መበከል ጋር የተያያዘ ችግር ነበረ። እሱን የፌዴራል ጤና ጥበቃ ሚኒስቴር መስሪያ ቤት ባለሙያ በመላክ የቴክኒክ ድጋፍ በማድረግ ከክልሉ ጋር በመሆን መቋጣጥ ችሏል። ስለዚህ ቀጣይ ነገር እንዳይኖር አሁን ከድርጋ ተያይዞ የውሃ ማጓጓዝ ስራ ስላለ የመከተት እድሉ ሰፊ ነው። ያ በመሆኑ ምክንያት ለመጠጧ የሚቀርበው ውሃ የታከመ እንዲሆን ነው የተደረገ ያለው። ስለዚህ የመጠጥ ውሃ ለማቅረብ የምናደርገው ጥረት ውሃን ከማከሚያ ኬሚካል ጋር ነው አብሮ የተሰራ ያለው። ለዚያ አንደና ዩኒሴፍ የመሳሰሉ ውሃ መስኖ ኤሌክትሪክ ሚኒስቴር በየደረጃ ያለው እንደዚሁም ዓለም አቀፍ የሆኑ መንግስት ያለ ድርጅቶች፣ አገር በቀል ድርጅቶች ስራ እየሰሩ እንደሚገኙት። በአሁኑ ሰዓት ድርቅና ረሀብ ለብዙ ሰው የማይነጣጠሉ ክስተቶች ሆነው ይታያሉ። ጉዳዩን በጥልቀት ካጠኑ ተመራማሪዎች በኩል ሲታይ ግን ድርቅና ረሀብ ወይንም የምግብ ዋስትና እጦት የግድ በአንድነት የሚጣመሩ ክስተቶች አይደሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከየመን በጅቡቲ በኩል ወደ አንድ መቶ ሃምሳ የሚጠጉ ስደተኞች ለኢትዮጵያ ተላልፈው ተሰጡ ሲሉ የአይን እማኝ ቢገልጹም የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ያለፈቃዳቸው አልተመለሱም ብሏል። ጽዮን ግርማ ዝርዝሩን ይዛለች። አንድ መቶ ሀምሳ የሚሆኑ ኢትዮጵያውያን ስደተኞች ከየመን በመርከብ ተጭነው ጅቡቲ ከደረሱ በኋላ በአውሮፕላን ተጭነው ያለ ፍላጎታቸው በዓለም አቀፍ የፍልሰተኞች ድርጅት አዮኤም አማካኝነት ለኢትዮጵያ መንግስት ተላልፈው ተሰጥተዋል ሲል አንድ የጅቡቲ በጅቡቲ የሚገኝ ስሙ መናገር ያልፈለገ ወጣት ለአሜሪካ ድምጽ ተናግሯል። ወጣቱ እንደሚለው ስደተኞቹ ከየመን ተመዝግበው ወጅቡቲ የገቡት የስደተኞች መጠለያ ጣቢያ ገብተው ጉዳያችን ያልቃል ብለው እንጂ ተላልፈን እንሰጣለን ብለው አስበው አልነበረም ይላል። አንድ መቶ ሀምሳ የሚሆኑ ኢትዮጵያ ስደተኛ ከየመን በመርከብ ተጭኖ በአይኤም ወደ ጅቡቲ አይኤም ተሰጥቶ ነበር። ነገር ግን የተደረገ ጅቡቲ ከደረሱ በኋላ ሌላ ነገር ተፈጠረ። የጅቡቲ መንግስት የኢትዮጵያ ስደተኛ በተለይ ኦሮሞ እና አማራ፣ በቃ ሪሴትልመንቱ ወይስ ክለላ ወይስ ፕሮቴክሽን እንዲያገኙ ስለማይፈልግ ቀጥታ በአይወኒ ጅቡቲ እና ከኢትዮጵያ የተደወሉ ከኢትዮጵያ ኤምባሲ አለ እዚህ ከኢትዮጵያ ኤምባሲ ወደ እነዚህ ስደተኞች የሆነ ፎርም አስሞልቶ ቅዳሜ፣ ያለፈ ቅዳሜ በ አውሮፕላን ወደ ኢትዮጵያ በግብ አስገድዶ ተጭኗል ማለት ነው። ስለዚህ እነዚህ መቶ ሀምሳ የሚሆኑ የኢትዮጵያ ስደተኛ ቫዮሌሽን የተደረገ እንደውም ይኸው ወጣት አያይዞ የሚለው ስደተኞቹ በኢትዮጵያ ካለው ወቅታዊ ሁኔታ አንጻር ወደ ኢትዮጵያ መመለስ አይፈልጉም ነበር ተገደው ነው ይላል። እኔ በአካል እነዚያን ሰዎች ማየት ግን አግኝቼ ነበር ይላቅሳሉ። አንዳንድ እንደውም ሁለት ሁለት ስደተኛ በአጥር የሆነ በሽቦ በሽቦ የተራ ግቢ ትንሽ ግቢ ውስጥ ነበሩ። ከዛ ሁለት ለማምለት ሲሞከሩ እንደውም ተጎድዶ ነበር። አንዱ አምልጧል፣ አንዱ ይዟል። ስለዚህ ሪያሊቲ ግራውንድ ላይ ያለው ነገር እንደዚህ በቃ የሚል ፎልስ ነው። ስለዚህ የዓለም አቀፍ የስደተኞች ድርጅት አይኦኤም በጅቡቲ ተወካይ ሌልኒ ቪረሳሚ እነዚህ አንድ መቶ ስደተኞች በዚህ ሳምንት ወደ ኢትዮጵያ መወሰዳቸውን አምነው አንድ መቶ ስደተኞቹ ከኦሮሚያ፣ ከአማራ፣ ከትግራይና ከአፋር የተሰደዱ ናቸው ብለዋል። እነዚህ ስደተኞች ዓለም አቀፍ የፍልሰተኞች ድርጅት አይ ኦ ኤም ወደ ሀገራቸው እንዲመለሱ እንዲረዳቸው የጠየቁ ናቸው። በዚህ መሰረት በፈቃዳቸው የመን ላይ መዘገብ ናቸው። ሌላ ምንም አይነት መንገድ ስላልነበረ ወደ ጅቡቲ አምጥተን መለስ ናቸው። ሊልኒ አያይዘው ስደተኞቹ ምዝገባ ከተደረገላቸው በኋላ አካላዊ ሕክምና የሚፈልጉትን ታክመው፣ እንደዚሁም ደግሞ የስነ ልቦና ድጋፍ ለሚያስፈልጋቸው ድጋፍ ተደርጎላቸው የተመለሱ ናቸው ብለዋል። ይህንኑ በተመለከተም የአለም አቀፍ የፍልሰተኞች ድርጅት አይኦኤም ጅቡቲ ተወካይ ሳባ ሙልአሚን ይህ በፍጹም ተላልፎ መሰጠት አይደለም፣ በፈቃደኝነት ላይ የተመሰረተ መመለስ ነው ብለዋል። አስገድዶ መመለስ ቢሆን ኖሮ የመንግስት እጅ የዓለም አቀፍ የፍልሰተኞች ድርጅት አይሆንም ነበር። አሁን አንድ መቶ ሀምሳ ስደተኞቹ ወደ ኢትዮጵያ መመለሳቸውን ወደ ቀያቸውም እንዲገቡ እንደሚደረግ የፍልሰተኞች ድርጅቶቹ ተወካዮች ተናግረዋል። ስደተኞቹ በጅቡቲ ተቀምጠው የነበረው በጅቡቲና በሶማሊያ ድንበር ጠረፍ ላይ በመሆኑ ከማንም ጋር ተገናኝተው ይነጋገራሉ ብለው እንደማያምኑ ተናግረዋል። የጋቢና ጉዟችን ይቀጥላል አሁን ወደ መቀሌ ናምራ በኢትዮጵያ ቆሻሻን አማራጭ የኃይል ምንጭ እንዲሆን የሚያስችል ማሽን የሰራ ኢትዮጵያዊ ከሀገሪቱ የሳይንስና ቴክኖሎጂ የባለቤትነት መብት ማረጋገጫ አግኝተዋል ግርማ ገብሩ ነው ያጠናቀረው አቶ የማነ መሐሪ ይባላሉ አማራጭ የኃይል ምንጭ በማምረት ላይ ይገኛሉ አንድ ማሽን አለዚህ በቤታቸው ግቢ ውስጥ ማሽኑ ምንድን ነው የሚያመርተው የተመረተውን ምርትስ ጥቅሙ ምን ያህል እንደሆነ እናዳምጥ። በጣም ነው ማመሰግነው። እሺ እኔ ማመሰግናለሁ። አሁን እንደገለጽከው አጠገባችን ያለው መሽን ማንዋል ሃይድሮሊክ ፕረስ ይባላል። በእጅ የሚሰራ ሃይድሮሊክ ፕረስ ነው። ይሄ በእጅ የሚሰራው ሃይድሮሊክ ፕረስ ስራው ምንድን ነው? የተለያዩ ቆሻሻዎች እንደነ ወረቀት፣ ይሄ ስጋቱራ፣ የእንጨት ፍቅፋቂ፣ የደቃቃ ክሰሎች፣ የተለያዩ ይሄ የደረቅ ቅጠላ ቅጠሎች፣ እነዚህም በመሰብሰብ ወደ አማራጭ ሀይል የሚቀይር መሽን ነው። ይህ መሽን እንደምታዩት ከተለያዩ ብረቶች የተሰራው፣ እነዚህ ብረቶች በቀላሉ በአካባቢያችን የሚገኙ ብረቶች ናቸው። ከዛ ደግሞ ሃይድሮሊክ ክሪክ አለ ክሪኩ አለ ክሪኩ ምንድነው የሚሰራልን ለሞልድ ውስጥ ለከተት ነው። ቆሻሻዎች ለሀይል ምንጭ ለሚያገለግሉ ቆሻሻዎች ማለት ነው፣ የሚረግጥልን ነው። ከዛ ከስር ደግሞ ሌላ ሃይድሮሊክ ፕረስ አለ። የሃይድሮሊክ ክሪኩ ደግሞ እንጨቱ ወይም ደግሞ ይሄ አማራጭ ሀይሉ ሲሰራ ቀዳዳ ያስፈልገዋል። እነዛ ፒስቶኖች ለማውረድ የሚጠቅመን ነው። እና ይሄ መሽን እንደምታዩት በጣም በቀላሉ የተሰራ መሽን ነው። ከወዳደቁ ብረቶች ነው የተሰራው። ኢዝሊ የሚገኝ ነው በአካባቢያችን ምንም ቴክኖሎጂ ሳፖስኬት ሊሆንም ቴክኖሎጂ ስንጠቀም ነው እያመረት ነው ወይም ደግሞ ወደ ምርት እንዲገባ እያደረግ ነው ያለ ነው ማለት ነው። አሁን ይህን ማሽን ስንመለከተው አንድ በቀላሉ ከቦታ ወደ ቦታ ይዘው መሄድ ትችላለህ። እንደገና ደግሞ ሌላ የሚጠቀመው ወይም ነዳጅ ወይም የኤሌክትሪክ ሀይል የለውም። እንዲሁ በእጅም ይሰራ ነው አዎ እንደምታየው ምንም ነገር የምንጠቀሙ ነገር የለም። በቀላሉ የሚንቀሳቀስ ነው። በቀላሉ ይንቀሳቀሳል ስልህ ግን ስራ ላይ ስናውለው ፊክስድ በሆነ ቦታ ላይ ከዛ በኋላ ያለው ስራ የሰው ጉልበት ነው። የሰው ጉልበት ደግሞ ይህን ያክል የተማረ ሰው ኦር ደግሞ ሌላ ቴክኒካል እውቀት ያለው ምንም አያስፈልገንም። ማንኛውም ሰው አንዴ አሳይተው መስራት የሚችል ነው እሱ ነው የሚያደርገው። ስለዚህ በስራው ራሱ የሰራተኞችን የሚፈልግ ስራ ነው በተፈጥሮ ማለት ነው። ምክንያቱም ጥሬ ዕቃዎች ከመሰብሰብ ጀምሮ ነው ከዛ በኋላ ደግሞ ወደ መሽኑ ብንመጣ ደግሞ ያን ያክል የተማረ የሰው ኃይል የሚያስፈልገን አይደለም። ይህን ለየት ያደርገዋል። ዋናው ዋናው የሌበር ኢንሰንቲቭ ነው። በቀላሉ የስራ እድል የሚፈጥር ነው። እነኚህ ጥሬ እቃዎች ከየት ነው የሚሰበሰቡት? ጥሬ እቃዎቹ በብዛት እነዚህ ወረቀቶችና ካርቶኖች ከተለያዩ ቢሮዎች ነው የሰበሰብኳቸው። ጎጆ የጽዳት አገልግሎት የሚል ድርጅት ነበረኝ። በዛ ድርጅት ስሰራ ከተለያዩ ድርጅቶች የሰበሰብኳቸው ሮም ማተሪያሎች አሉኝ አሁን አሁን ድረስ ማለት ነው። አሁን እነዚህ የሚለያቸው ቆሻሻዎች ምንድ ነው? ሁሉም ቆሻሻዎች አይደለም የምንጠቀመ ያለ ነው፣ እዚህ የምንጠቀመ ያለ ነው። ወረቀት እና ካርቶኖች በብዛት እንጠቀማለን። ከዛ ደግሞ በተመሳሳይ የእንጨት ፍቅፋቂ ከተለያዩ የእንጨት ቤት በርካሽ ነው የምገዛው። ለኩንታል እስከ አስር ብር ነው የምገዛቸው። በጣም ትንሽ ነው ዋጋው። ደቃቃ ሰሎቹ ተጥለው ነው የማገኛቸው። ከዛ ደረቅ ሳር አለ ይሄ ቀጤማ ምናምን የነበረ ራሱ ቀጤማ እኛ ገር በጣም ሀይሊ ይጠቀማል ሰው በየቀኑ ስለሚጠቀም የደረቁ ማለት ነው ሲደርቅ እንደዛ የተሰበሰብኩኝ ነው። ስለዚህ እነዚህ ጥሬ እቃዎች በቀላሉ የሚጣሉ የነበሩ ናቸው። እኔ የሰብስቤ ነው ወደዚህ ምርት የሚቀይራቸው ማለት ነው። ስለዚህ አሁን ወደ አሰራሩ እንምጣ። በተግባር እንዴት ነው የሚሰራው? ይህንን አማራጭ ኃይል ወይም ደግሞ ብርኬት የምነው የሚሰራው፣ ምንም አይነት ኬሚካል አንጠቀም ምንም አይነት ኬሚካል አንጠቀም። የምንጠቀመው ነገር ውሃን ብቻ ነው። ከዛ ውጭ ምንም አይነት ኬሚካል አንጠቀምም። ምንም አይነት ኬሚካል ባለመጠቀማቸውም ደግሞ ሲነድ የሚያመጣው ችግር በሰውም ይሁን በአካባቢ ምንም ነገር የለም። ለዚህ እንዲጠቅመን ብለን ደግሞ በኢትዮጵያ የገጠር ኃይል ልማት ማስፋፊያ በላብራቶሪ ሳይተን ውጤቱ እንደሚያሳየ ምንም አይነት ችግር እንደሌለውና እንጨትን ተክቶ ለዳቦና ለእንጀራ መጋገሪያ እንደሚውል ነው ወረቀት ተሰጥቶን ያለ ወይም ደግሞ የላብራቶሪ ውጤቱ የሚያሳይን ማለት ነው። ለመጀመሪያ ጊዜ ሲነድ ያለውን ትንሽ ጭስ ብቻ ካልሆነ ከዛ በኋላ እሳት ነው እሳት ነው ያለው። ስለዚህ ይሄ ምርት ምንም ኬሚካል የማንጠቀምበትና ምንም አይነት ኬሚካል አዲቲቭ ኬሚካል ወይም ማጣበቂያ የሚባል ነገር ስለሌለው ለየት ያደርገዋል። እያንዳንዱ እንደ ኩበት ወይም እንደ እንጨት ማገዶ ውስጥ እየከተቱ ከዛ በኋላ እየተቃጠለ እየነደደ መጠቀም ነው ማለት ነው። በቃ ምንም አይነት ሌላ የሚያስፈልገን ነገር የለም። እንዲያም የተለያዩ አይነት የአማራጭ ሀይል ኢነርጂዎች አሉ። የተለያዩ አይነቶች የራሳቸው የሆነ ምድጃ ያስፈልጋቸዋል። የራሳቸው የሆነ ይሄ ለየት የሚያደርገው ነገር ምንድን ነው? ግን አሁን ህዝቡ እየተጠቀመበት ያለው ምጣድ፣ ማንደጃ፣ ማንኛውም ነገር ማንደጃ ለማንደጃነት የሚጠቀማቸው ምድጃዎችን በመጠቀም የሚነድ ነው። ስለዚህ ይሄ ደግሞ ካሎሪፊክ ቫልዩም ቼክ ተደርጓል። ሁሉም እስከ ሶስት ሺ እስከ አራት ሺ የመንደድ ኃይላቸው ማለት ነው። የመንደድ ጊዜያቸው ደግሞ ሰዓታቸው ኮምፖዚሽን የሚባለው ደግሞ እሱ ደግሞ ከአንድ ሰአት ተኩል እስከ ሁለት ሰዓት ከሩብ ድረስ የሚነዱ ናቸው። ምክንያቱም የተለያየ አይነት ጥራ እቃ ነው የምንጠቀሙ በጥሬ እቃዎቹ መሰረት ደግሞ የመንደድ ኃይላቸው እና የመንደድ ጊዜያቸው የመቆየት ጊዜያቸው ይለያያል ማለት ነው። ዋናው ደግሞ የአካባቢ ብክለትን የሚከላከል መሆኑ በጤና ላይም እንዲሁ ጉዳት የማያደርስ መሆኑ ላይ ደግሞ ሌላ የተጨመረበት ወይም ኬሚካል ወይም ካርቦን አለመኖሩ ደግሞ ጥሩ ሳይሆን አይቀርም። ለዛ ነው ጥሩ ነገርነቱ ይሄ ምንም አይነት ኬሚካል ስለሌለው ነው። ከዚህ በፊትም ሰው ህዝቡ እያንዳንዱ ቤት ይጠቀምበት የነበረ ነው። እነዚህ ጥሬ እቃዎች ይጠቀምባቸዋል በት በምን አይነት ነው የሚጠቀማቸው? ሲነዱ በቀላሉ እንዲመንዱ ምክንያት በተበታተነ መልኩ ነበረ። ከዛ በኋላ ደግሞ ጭስ አላቸው። ሳርቅጠር ሁሉም የሚጠቀምባቸው ናቸው። ሌላ አዲስ ነገር የለም። ይጠቀምበት ነበረ። አሁን እኛ ጋር ለውጥ ያደረግ ነው። ደንሲቲው ጥቅጥቅ ያለ ስለሆነ በመሽኑ የመንደድ ኃይሉን ጊዜው እንዲጨምር ያደረግ ነው። የሚፈለገውን ካሎሪፊክ ቫሊ እንዲኖር አደረግነው እንጂ ይሄ ነገር ምንም አይነት ጉዳት እንደሌለበት የታወቀ ነው። ከዚህ በፊት ተጠቀምንበት የነበረ ነው። እንግዲህ አቶ የማነ መሐሪን በጣም ነው የማመሰግነው። ለወደፊቱ ደግሞ መልካምን ሁሉም እመኝልዎታለሁ። በጣም አመሰግናለሁ። Għan li l-eqil ixin Għan li l-eqil ixin Għed chale Be' Mir bagami xokotir Bet' መውደድ <rul> ሆሽ <panels sei> <gum speaking> Let's have

የጋቢና ዝግጅታችን ይቀጥላል። አሁን አንድ እንግዳ እናሳፍርላችሁ። በትናንትናው ዕለት ሳይበር መንደይ በመባል በድረገጾች በርካታ ገበያዎች ጦፈው ነው የሰነበቱት። በዚህ በዩናይትድ ስቴትስ የሜሽካርት የኢንተርኔት ገበያ መስራቾች መሀል አንዱ ሽመልስ መኮንን አለ። ሽመልስ እንዴት አመሸ? ሄሎ ሽመልስ። ሄሎ ሄኖክ፣ እንደምናመሸ። ስለ ሳይበር መንዴይ ስለ ሰኞ ገበያ እንነጋገራለን ተባብለን ነው እንግዲህ። በዩናይትድ ስቴትስ በርካታ ሰዎች በድረገጽ ሲሸምቱ ነው የሰነበቱት። እስኪ ገበያውን በተመለከተ ያለህን መረጃ ግለጽልን። ልክ ነው እንግዲህ ሳይበር መንዴይ በአመቱ ውስጥ በተለይ በአሜሪካን ሀገር ትልቅ ገበያ ከሚካሄድባቸው ቀኖች ዋነኛው ነው። ታንክስ ጊቪንግን ተከትሎ በሚመጣው የመጀመሪያው ሰኞ ደግሞ ኦንላይን ላይ በጣም ትልቅ ገበያ የሚደራበት ቀን ነው እና ወደ አስር አመት አስቆጥሯል። ይሄ ነገር ከተጀመረ ትላንትናም ወደ ከሶስት ቢሊዮን ዳላር በላይ ገበያ አክቲቪቲ ተካሂዷል አሜሪካ ውስጥ። በጣም ብዙ ገንዘብ ነው ሶስት ቢሊዮን በጣም ብዙ ነው እና እንግዲህ አሁን እንደምታውቀው ኦንላይን እንደ ቀልድ ተጀምሮ አሁን አሜሪካ ውስጥ በጣም ትልቅ የሸቀጦች ልውጥ የሚካሄድበት አንዱ የገበያ ዘርፍ ሆኗል እና በተለይ ላስት ቴን ፊፍቲን ይርስ ከሞባይል እድገት ጋር ተያይዞ ብዙ ሰዎች አሁን ዋነኛ ምርጫቸው ወደ ኦንላይን ሆነዋል እና ትናንትና እያየሁ ነበር እና አብዛኛው ገበያ እንደውም ከግማሽ በላይ ከሀምሳ ሀምሳ ፐርሰንት በላይ ገበያ ብዙ ሰዎች በሞባይል ነበር በሞባይል ነበር እየተጠቀሙ የነበረው። መሽካርትስ እንዴት ነው? እናንተም የድረገጽ ገበያዎች ናችሁና ቅናሾች ነበሯችሁ እኛም ነበረ ናው ባለፈው ሳምንት ብላክ ፍራይዴ ከታንክስጊቪንግ ማግስት እንዲሁም ትላንትና ሳይበር መንደይን በተመለከተ እንግዲህ ከሸቀጣ ሸቀጦች ከቅመማ ቅመሞች፣ መጽሐፍቶች፣ አልባሳት እንዲሁም ደግሞ አሁን የፈረንጆች ገናም እየመጣ ስለሆነ የእኛም ኮሚኒቲ ስጦታ ይለዋወጣልና ና ለስጦታ የሚሆኑ እቃዎችን መርጠን እውነተኛ የሆነ እስከ ሀምሳ ፐርሰንት ድረስ ቅናሽ ይሰጠን ነበረ። ብሶም ተጠቅሞ ተደስቶ ነበር እና አንዳንድ ሰዎች ነው። እኔም እንግዲህ ገባለሁ፣ ሽሮ ያስፈልገኛል፣ ሽሮዬን በቅናሽ እገዛለሁኝ። በኋላ ቆይተን ከምሽቱ ሶስት ሰዓት ላይ እናመጣዋለን። ሽመልስን አመሰግናለሁ ሽመልስ። እኔም አመሰግናለሁ። ነው ወደ ተከታዩ ዘገባ እንለፍና በአስራ ዘጠኝ ሰባዎቹ ኩባ የተማሩ ኢትዮጵያውያን ባለፈው አርብ በዘጠና ዓመታቸው ላረፉት ፊደል ካስትሮ የፊታችን እሁድ መታሰቢያ ለማካሄድ እየተንቀሳቀሱ ነው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። የሲያር ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል። የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀዝቀዝ አዝማሚያ አላሳየም። በዚህ ሁሉ መሀልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን እያጡ አሳዳጊ አልባ እየሆኑ ነበር። ያኔም ነው የደርግ መንግስት በእነዚህ የምስራቅና የሰሜን ጦርነቶች የተሰዉ ወታደሮችን ውለታ ለመክፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ አገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ አገራት አንዷ ደግሞ የፊደል ካስትሮዋ ኩባ ነበረች። በዚህ መንገድ በዚያች ሀገር የተማሩ ኢትዮጵያውያን ቁጥር አምስት ሺህ መሆኑን የኩባና የኢትዮጵያ ህዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ስነ ስርዓቱ አስተባባሪ ይብራህ መሀሪ ለአሜሪካ ድምፅ ተናግረዋል። በ1970 ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 ዓመት ዕድሜያቸው ጀምሮም ለ11 ዓመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለት አልዘነጉም። በእርሳቸው የሚመራ ኮሚቴ አቋቁመውም ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ፣ የተለያዩ እንግዶችም እንደሚገኙ ገልጸዋል። የእሁድ ፕሮግራም ላይ ዋነኛ እንትኖች ምን የምንገኘው የኩባ በኩባ የተማርን ኢትዮጵያውያን ነው የምንገኘው ከዛ በተጨማሪ እንግዲህ ከአምባሳደሩ ጋር በተነጋገር ነው መሰረት በኢትዮጵያ የኩባ አምባሳደር ጋር ተነጋገራቸዋል። በጉዳዩ ላይ ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታው ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስተር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ግብዣ አድርገናል እና እዛ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ከኩባ ከተማሩ ኢትዮጵያውያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው። በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን ፍቅራችሁ የሚመነጨውስ እሳቸው በኩባ ሕዝብ ሲወደዱ ስላያችሁ ነው ወይስ በተናጠል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው? ለሳቸው የነበራችሁ ስሜት ምንም ምንም ከሕዝቡ ጋር አገናኝተ ነው አይደለም? እኛው ራሳችን ልዩ ፍቅር ነው ያለው። ምክንያቱም እስከ ትምህርት ቤት ድረስ እየመጡ ሞራል ይሰጡን ነበረ። ተግተን እንድንማር ይመክሩን ነበረ እንግዲህ በሁለት መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩ እኛም ልዩ ፍቅር ነው ያለ ምክንያቱም እዛ የነበርነው የጠቅላላ አፍሪካ ሀገሮች ተማሪዎች ነበር ማለት እንችላል እንግዲህ አሁን እንትኑ በመረጃ እንደማውቀው እስከ 60 ሺህ የሚሆን አፍሪካውያን ተምሯል ኩባ ውስጥ የሌሎች አህጉራት ሳልጨምር ማለት ነው። እና ሁሉም ስሜቱ የነበረው በፊደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር፣ ልዩ ፍቅር ነው ያለን እሳቸው እና በአጠቃላይ የሄድነው አምስት ሺህ ተብሎ ይገምታል። እና እዛም ወጣቶች ደሴት የሚባል ሀቫና ርቀት ባለው ትልቅ ደሴት ነች። የኩባ ትልቋ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካና የሩቅ ምስራቅ የላቲን አሜሪካ ተማሪዎች ነበሩ። ከነዚ ውስጥ ኢትዮጵያውያኖች አራት ትምህርት ቤት ነበረ እና አራት ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ። ከአራተኛ ክፍል ጀምሮ እስከ ሰባተኛ ክፍል የሚማሩበት፣ ከስምንተኛ እስከ ዘጠነኛ የሚማሩበት እና ሀይስኩል እንደዚያ የሚማሩበት የተለያየ ደረጃ ያላቸው ትምህርት ቤት ነበረ እና ሀይስኩሉ መንግስቱ አለማርያም ትምህርት ቤት ይባላል። ከዛ ሰኔ 21 የሚባል ነበረ፣ ቆሬና ካራማራ የሚባሉ ነበሩ። ያው ካራማራ የተሰየመው በምስራቅ ጦርነት በተደረገው ኩባዋይ በብዛት የተሳተፉበት ጦርነት ቦታ ስለሆነ ካራማራ የሚባል ስያሜ የተሰጠው። እንግዲህ የነገሩኝ እስከ ሁለተኛ ደረጃ ያለውን ነው። የዩኒቨርሲቲውስ ዩኒቨርሲቲ ደግሞ አስራ አራት ክፍለ ሀገር አላት ኩባ። እያንዳንዱ በየተመደበበት ዩኒቨርሲቲ እና የትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርሲቲዎች የገቡ ነበሩ እና ስንቀላቀያው ከማንኛውም ከኩባውያንና የተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን እንድና የተማርነው እንደ ማንኛውም ዩኒቨርሲቲ እንደሚያካሄደው ስርአቱ ተከትሎ ማለት ነው። እንግዲህ እስቲ አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነ ስርአት እንነጋገርን። ፊደል ካስትሮ በ90 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሰሞኑን ምን ነበር ያሳደረባችሁ ስሜት? መቼም ትደዋወላላችሁ፣ እዛ የተማራችሁ ኢትዮጵያውያን፣ አሁን እዚ ያላችሁት እርስ በርሳችሁ ትገናኛላችሁ፣ ማህበር እንዳላችሁም ነግረውኛል። እና ምንድን ነው መሞታቸውን ስትሰሙ ያደረባችሁ ስሜት? አቶ ይብራ፣ እንግዲህ እውነት ለመናገር ከጫፍ እስከ ጫፍ ያሉት ኢትዮጵያውያን በኩባ የተማሩ ከፍተኛ ሐዘን ነው የተሰማቸው። ወዲያውኑ ነው ተሰባስበን ይሄ ነገር ስሜታችን ለመግለጽ የእሳቸው ሞት ስሜታችን ለመግለጽ እና የፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንትና እዛ የኢትዮ ኩባ ፍሬንድሺፕ ፓርክ ላይ ስብሰባ ካሄደን ኢትዮ ኩባ የወዳጅነት አደባባይ ላይ አደባባይ ላይ ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን እሁድ የቀብሩ ስነ ስርዓት ጊዜ ጠቅላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸውን ያኖራሉ። ቀደም ሲል አንስቼ ቦታ አለው በተለያየ መንገድ ይህንን ጥያቄ ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ? ለምን ልታሰቧቸው፣ ለሳቸው የመታሰቢያ ስነስርዓት ለማዘጋጀት ለምን አስፈለጋችሁ? ካለ ፍቅር አንጻር ነው። ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ አምስት ሺህ የምናክል ኢትዮጵያኖች በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው። እና ፊደል ካስትሮ ፍቅርን ለመግለጽ ብለን ነው ያን ፕሮግራም ያዘጋጀ ነው። ሀዘናችን ለመግለጽ ከህዝቡ ጎን መሆናችን ለመግለጽ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዛሬው ጋቢና ጉዟችን እንግዲህ ሄኖክ ሳልሳውን እያስነካው ነው በዚሁ ተጠናቋል። ፌስቡክ ላይ መሀሪክ አስተያየቶቻችሁን ላኩልን።